የአሜሪካ ድምፅ ራዲዮ ጣቢያ ነው። ቦታው ወደ 300 ኪሎ ሜትር አካባቢ ነው። ለሰማራ ደግሞ ሙቀቱ 45 ዲግሪ ነው የሚደርሰው። ምንም አይነት መጠለያ ዛፍ ስር እንኳን ለመቀመጥ በማያስችል በጣም በረሃ የሆነ አካባቢ ነው ቦታው፣ እና ህብረተሰቡ በጣም ከፍተኛ ችግር ውስጥ ነው። በአብዓላ ከተማና አካባቢው በሚካሄደው ውጊያ ነዋሪዎች ለጉዳት እየተዳረጉና ቀያቸውን ጥረው ተፈናቅለው እየተሰደዱ ነው ሲሉ የአካባቢው ነዋሪዎችና ተፈናቃዮች ከሰጧቸው አስተያየቶች የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ማክሰኞ ጥር 18 2014 ዓ ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ስርጭታችን ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። የዕለቱ ዜና አቅራቢ ደረጀ ደስታ ነው። የቴክኒክ አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ብላንድራዴ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሱዳን ውስጥ ዋና ከተማይቱ ካርቱምን ጨምሮ በተለያዩ የአገሪቱ ከተሞች ትናንት ሰኞ በሺዎች የሚቆጠሩ ተቃዋሚ ሰልፈኞች ተካፋይ መሆናቸው ሲነገር ሶስት ሰዎች መገደላቸውን የሐኪሞቹ ማኅበር አስታውቋል። የመፈንቅለ መንግስቱ ከተካሄደ ጀምሮ እስከ ትላንት ድረስ በቀጠሉ ተቃውሞዎች የሞቱት ሰዎች ቁጥር 76 መድረሱም ተመልክተዋል። በትናንትናው እለት የመንግሥት የጸጥታ ኃይሎች ተቃዋሚ ሰልፈኞችን ለመበተን አስለቃሽ ጋዝ መጠቀማቸውን አክቲቪስቶቹን ጠቅሶ አሶሺየትድ ፕሬስ ዘግበዋል። የዓለም ጤና ድርጅት ስራ አስፈጻሚ ቦርድ ዶክተር ቴድሮስ አድሃኖም የድርጅቱ ዳይሬክተር ሆነው እንዲቀጥሉ በእጩነት ያቀረባቸው መሆኑን ዛሬ አስታወቀ። ድርጅቱ ዛሬ ባወጣው የትዊት መልእክት የዓለም ጤና ድርጅት እንደ ኤሮፓ አቆጣጠር በግንቦት 2022 በሚያካሂደው ጠቅላላ ጉባኤ የድርጅቱን ዲሬክተር የሚወስን መሆኑንም አስታውቋል። በካሜሩን የአፍሪካ ዋንጫ ግጥሚያ እየተካሄደ በነበረበት የእግር ኳስ ሜዳ በተፈጠረ መረጋገጥ ቢያንስ ስምንት ሰዎች ሲሞቱ 38 ሰዎች ለጉዳት ተዳርገዋል። ችግሩ የተከሰተው በካሜሩንና ኮሞሮስ መካከል ሊካሄድ የነበረውን ግጥሚያ ለመመልከት ኦሊምቤ ወደ ተሰኘው የእግር ኳስ ሜዳ የገቡ የነበሩ ደጋፊዎች ቁጥር ሥርዓት ከሚያስከብሩት በመቶዎች ከሚቆጠሩ ፖሊሶች በልጦ ከፍተኛ በመሆኑ በተፈጠረ ግርግር መሆኑ ተመልክቷል። ካሜሩንና የአፍሪካ የእግር ኳስ ፌዴሬሽን ምርመራ እንዲካሄድ አዘዋል። ሞኪ ኤድዊን ኪንዛካ ከያውንዴ ያደረሰን ዘገባ ስመኝሽ የቆየ ታቀርበዋለች። ማላሴ በተሰኘው ሆስፒታል አንድ ነርስ የእንግዳ መቀበያ ተገኝተው ጉዳት ስለደረሰባቸው ቤተሰቦቻቸውና ጓደኞቻቸው ደህንነት ለመጠየቅ የተሰበሰቡ ሰዎች እንዲረጋጉና ርቀታቸውን እንዲጠብቁ ይነግራቸዋል። ሰኞ ዕለት በኦሎምቤ የእግር ኳስ ሜዳ በተፈጠረ መረጋገጥ በደረሰባቸው ጉዳት ወደዚህ በካሜሩን ዋና ከተማ ያውንዴ በሚገኘው ሆስፒታል የገቡ ሰባት ቁስለኞች እርዳታ እየተደረገላቸው እንደሆነም ይገልጽላቸዋል። ቤተሰቦቻቸውን ሊፈልጉ ከመጡት መካከል የ27 ዓመቱ ፕሮስፐር ቺንዶ ኳስ ለማየት ወደ ሜዳ ገብተው የነበሩት አጎቱና ሁለት ልጆቹ ያሉበትን ማወቅ እንዳልቻለ ይናገራል። ዛሬ ጠዋት ሰባት ሆስፒታሎች ሄጃለሁ፣ ግን ላገኛቸው አልቻልኩም። ፖሊሶቹ አጎቴና ልጆቹ ያሉበትን ያውቁ እንደሆነ ጠይቄያለሁ፣ ነገር ግን ምንም አልረዱኝም። ግራ ተጋብቻለሁ። አሁን ምን ማድረግ እንዳለብኝ አላውቅም። በእግር ኳስ ሜዳው መረጋገጥ የተፈጠረው በካሜሩንና ኮሞሮስ መካከል ሊካሄድ የነበረውን ጨዋታ ለመመልከት የመጡ ተመልካቾች ለጥበቃ የተሰማሩትን ፖሊሶች አልፈው ለመግባት ሲሞክሩ ነው። የካሜሩን ባለስልጣናት እንዳሉት በሁኔታው ስድስት ሰዎች ወዲያው ለሞት ሲዳረጉ ሁለቱ ወደ ሆስፒታል በመወሰድ ላይ እያሉ ሕይወታቸው አልፏል። የካሜሩን የሕብረተሰብ ጤና ሚኒስትር በሆስፒታሉ ተገኝተው ጉዳት የደረሰባቸውን የጎበኙ ሲሆን ፕሬዝዳንቱ ሁሉም ቁስለኞች ያለምንም ክፍያ እንዲታከሙ ትዕዛዝ አስተላልፈዋል። በተጨማሪም ፕሬዚዳንቱ ከአፍሪካ እግር ኳስ ኮንፌዴሬሽን ጋር በመሆን መረጋገጡ በምን ምክንያት እንደተፈጠረ እንዲጣራ ትዕዛዝ አስተላልፈዋል። ጨዋታው ሊካሄድበት የነበረው የእግር ኳስ ሜዳ አርባ ሺህ ሰዎችን የመያዝ አቅም ያለው ሲሆን ባለስልጣናት እንደሚሉት ሰኞ ዕለት የነበረውን ጨዋታ ለመመልከት ወደ ሀምሳ ሰባት ሺህ የሚጠጉ ሰዎች ተገኝተው ነበር። የቡርኪና ፋሶ ወታደሮች ፕሬዚደንት ሮክ ማርክ ክርስቲያን ኮብሬን ማስወገዳቸውን የገለጹ ሲሆን አሁን አገሪቱን እየተቆጣጠረ የሚገኘው ወታደራዊ ጁንታ መሆኑ ተገለጸ። ትናንት ሰኞ በመንግስት ቴሌቪዥን የቀረቡ በርካታ ወታደሮች ግልበጣው የተካሄደው ያለምንም ደም መፋሰስ መሆኑን ተናግረዋል። ካፒቴን ሲድሶሬ ካብሬ አዲሶቹ ወታደራዊ መሪዎች በሁሉም ወገኖች ተቀባይ የሆነው አዲስ ምርጫ የሚካሄድበት ወቅት እንደሚያሳውቁ ተናግረዋል። የወታደሮቹ እርምጃ የመጣው የቡርኪና ፋሶ ሕዝብ የፕሬዝደንቱን አስተዳደር፣ የእስላማዊ አማጽያንን አያያዝ በመቃወም የተቃውሞ ሰልፍ በተጠራ ማግስት መሆኑ ታውቋል። በሰሜን የአገሪቱ ክፍል ይንቀሳቀሳሉ የተባሉት ጽንፈኞች የእስላማዊ መንግስት አማጽያን 49 መንግስት ወታደሮችን ከገደሉበት ጊዜ ጀምሮ በጦሩ አባላት ዘንድ በተፈጠረ ቅሬታ መፈንቅለ መንግስት ሊካሄድ ይችላል የሚል ወሬ ሲነገር መቆየቱም ተገልጸዋል። ዩናይትድ ስቴትስ ወደ ምስራቅ አውሮፓ አገሮች 8500 ወታደሮችን ለማሰማራት ማቀዷን በታላቅ ትኩረት እየተከታተለች መሆኑን ሩሲያ አስታወቀች። የክሬምሊን ቃል አቀባይ ዲሚትሪ ፔሽኮቭ ዩናይትድ ስቴትስ የሩሲያ ዩክሬንን ውጥረት እያባባሰች ነው የሚለውን የሩሲያ ክስ ደግመው ማሰማታቸው ተመልክቷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ትናንት ሰኞ ቁልፍ ከሆኑ የአውሮፓ አገራት መሪዎች ጋር ሩሲያ በዩክሬን ድንበር ዙሪያ ስለምታደርገው የወረራ ስጋት ተነጋግረዋል። ዋይት ሀውስ ባወጣው መግለጫ የአውሮፓ አገራት በሩሲያ ዩክሬን ጉዳይ የጋራ ስምምነት ያላቸው መሆኑን አስታውቀዋል። ከእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ጽሕፈት ቤት የወጣው መግለጫ መሪዎቹ እየጨመረ ባለው የሩሲያ ጠብ አጫሪነት ጉዳይ ላይ ዓለም አቀፍ አንድነት አስፈላጊ መሆኑን መስማማታቸውን አስታውቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በምስራቅ አውሮፓ የተሰማሩት 8500 የዩናይትድ ስቴትስ ወታደሮች በተጠንቀቅ እንዲቆዩ አዘዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሰሜን ኮሪያ ዛሬ ማክሰኞ ሁለት ተጨማሪ የክሩዝ ሚሳይሎችን በመተኮስ መሞከሯን የደቡብ ኮሪያ ጦር አስታወቀ። ይህ በአዲሱ የአውሮፓውያን ዓመት አምስተኛው የሚሳይል ሙከራ መሆኑን ተመልክቷል። የደቡብ ኮሪያ ጦር ለቪኦኤ በላከው መግለጫ ሙከራውን ያረጋገጠ ሲሆን ዝርዝሩ እየተጠና መሆኑን አስታውቀዋል። ሰሜን ኮሪያ በአዲሱ ዓመት ውስጥ ብቻ ባደረገችው አምስት ሙከራዎች ስምንት ሚሳይሎችን መተኮሷም ተገልጿል። እንደ አውሮፓ አቆጣጠር በ1950 የተካሄደውን የኮሪያ ጦርነት ስምምነት መሠረት ዩናይትድ ስቴትስ በደቡብ ኮሪያ ወደ 28 ሺህ ወታደሮችን አስፍራለች። ዩናይትድ ስቴትስ ሙከራዎቹን በማውገዝ አሳሳቢ መሆናቸውንም እየገለጸ ሲሆን በተከታታይ የእንነጋገር ጥሪዋን ስታሰማ መቆየቷም ተገልጿል። በደቡብ ዩናይትድ ስቴትስ ጆርጂያ ክፍለ ግዛት የሚገኙት ዳኛ የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ተባባሪዎቻቸው ሕግ በመጣስ ፕሬዚደንት ባይደን በምርጫው እንዲሸነፉ ለማድረግ ባለስልጣናት ላይ ጫና አድርገው እንደሆነ ለመመርመር ከህዝብ ለዳኝነት የተውጣጣ ቡድን ወይም ጁሪ እንዲቋቋም የጆርጂያ አቃቤ ሕግ ያቀረቡትን ጥያቄ አጽድቀዋል። በተለየ መንገድ የሚቋቋሙ ጁሪ እንደ ኤሮፓ አቆጣጠር ከግንቦት ሁለት ጀምሮ ለአንድ ዓመት በሚቆይ ጊዜ የቀድሞ ፕሬዚደንት ትራምፕን የተከሰሱበትን እንዲመረምር መታዘዙም ተገልጸዋል። በዳኛው ትዕዛዝ መሰረት ከህዝብ ተመርጦ ለዳኝነት የተሰየመው ቡድን ወይም ጁሪ የክፍለ ግዛቱ አቃቤ ህግ በጠየቀው መሰረት በቀጥታም ሆነ በተዘዋዋሪ የጆርጂያ ህግ ተጥሶበታል የተባለውን ሁሉንም መረጃዎችና ሁኔታዎች እንዲያጣራ ስልጣን የተሰጠው መሆኑም ተመልክተዋል። በዓለም የጸረ ሙስና አካል በተደረገ ጥናት አብዛኞቹ አገሮች ባለፉት አስርት ዓመታት ሙስናን ለመቀነስና ደረጃቸውንም ለማስተካከል ያደረጉት ጥረት እጅግ አነስተኛ ወይም ጨርሶ ምንም ለውጥ ያላመጣ መሆኑን አመለከተ። ባለስልጣናት ኮቪድ-19ን አስመልክቶ ስለሚያደርጓቸው ነገሮች ያላቸው ተጠያቂነትና ግልጽነት በብዙዎቹ ቦታዎች ዝቅተኛ መሆኑን ጥናቱ አስታውቋል። የኮቪድ-19 ወረርሽኝ በሙስና ላይ የሚደረገውን ክትትል እንዲላላ እና አስተዋጽኦ ማድረጉ ጥናቱ አመልክቷል። የህዝብና የመንግስት ተቋማት ሙስናና ስለ ሙስና ያለውን አመለካከት የሚለካው ተቋም እንደ ኤሮፓ አቆጣጠር በ2021 ባወጣው ዓለም አቀፍ ግልጽነትና የሙስና አመላካች ጠቋሚ መረጃ እንዳመለከተው ሙስና በዓለም እየጨመረ መጥተዋል። ይህ ደግሞ በደካሞቹ አገሮች ብቻ ሳይሆን የመንግስትና ህዝባዊ ተቋማትን መከታተያና መቆጣጠሪያ ተቋማት ባላቸው የደረጁ አገሮችን ጭምር የሚታይ መሆኑን ጥናቱ አስታውቋል። አንጻራዊ በሆነ መልኩ ከሙስና የጸዱ አገሮች ናቸው ተብሎ እስከ አንድ መቶ ድረስ በደረጃ ከተቀመጡ አገሮች መካከል ዴንማርክ፣ ኒውዘላንድ እና ፊንላንድ በመጀመሪያ ደረጃ የተቀመጡ ሆነዋል። ዩናይትድ ስቴትስ ከነበረችበት 25ኛ ወደ 27ኛ ደረጃ መውረዷ ተመልክቷል። ደቡብ ሱዳን፣ ሶማሊያና የመን የመጨረሻዎቹን ዝቅተኛ ሦስተኛ ደረጃዎች ተመድበዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ጥር 18 2014 ዓ ም ዝግጅታችንን ነው። በቀጥታ ስርጭትና የምስል ድምፅ አቀናባሪያችን ራብ ማክሊን የምስልና ድምፅ አቀናባሪው ደግሞ ሲሳይ አሸናፊ ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች እስከምሽቱ አራት ሰዓት ይቀጥላል። በራዲዮ በቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አቢረስ ልውሰዳችሁ። የህወሓት ኃይሎች በአፋርና በአባላ እንዲሁም በአካባቢው አጠናክረው በቀጠሉት ጥቃት ሳቢያ የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱ የከተማዋና የአካባቢ ነዋሪዎች ገለጡ። ተፈናቃዮቹን ይዘው በመንቀሳቀስ ላይ በነበሩ ሶስት ተሽከርካሪዎች ላይ በህወሓት ኃይሎች ተሰነዘረ በተባለ ጥቃት የሰው ሕይወትና የአካል ጉዳት መድረሱንም አስተያየት ሰጪዎች ተፈናቅታ አሳሳቢ ነው ሲሉ የገለጡት በአካባቢው የሚኖሩ ጉዳቱ ሳይከፋ መንግስት አስፈላጊውን እገዛ እንዲያደርግም ሲሉ ጠይቀዋል። መስፍን አራጌ ነው የተከታተለው። የድምፃቸውን መቀረጽ ተስማምተው ስማቸውን ከመጥቀስ የተቆጠቡ የአካባቢው ነዋሪ ለአሜሪካ ድምፅ እንዳስታወቁት ትናንትና ወደ የጀመረ ጦርነት ትናንትና ሙሉ ቀን ሲካሄድ ነው የቆየው። አሁንም ድረስ አልቆምም። ጦርነቱ አካባቢው ላይ ኃይለኛ ኃይለኛ ከባድ ጦርነት እየተካሄደ ነው ያለው። ጁንታ ሌላ አካባቢዎች ላይ አስፍሮ የነበረውን ኃይል ሁሉ ሰብስቦ አምጥቶ መጀመሪያ ዓብዓላ እና መጋለ በምትባል ከተማ ከሩቅ ቦታ በከባድ መሳሪያ ደብድበዋል። ሴቶች ሕጻናትና አዛውንቶች መፈናቀል ያልቻሉትን ህብረተሰብ ክፍሎች ከጨፈጨፈ በኋላ አካባቢውን ተቆጣጥሮ ወደፊት እየገሰገሰ ነው። የአባ አላው ጦርነት በአፋር ታጣቂዎችና በኤርትራውያን አጋሮቻቸው የተቀሰቀሰ ነው ሲሉ የሚከሱት የህወሓት ቃል አቀባዩ ጌታቸው ረዳ በቲውተር ገጻቸው ወደ ትግራይ ክልል ሊገቡ የነበሩና ሰብአዊ እርዳታ ተያዙ፣ ሀያ ሰባት የጭነት መኪኖች እንዳይገቡ ተደርጓል ከሚለው ወቀሳ ውጭ ሰራዊታቸው በአባ አላና አካባቢው ፈጸመ ስለተባለው ወታደራዊ ጥቃት ያሉት ነገር የለም። ከአሜሪካ ድምጽ ጋር ቆይታ የነበራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ግን የእርዳታ እህል ወደ ትግራይ ያልገባበት ምክንያት ህወሓት በአካባቢው በቀሰቀሰ ወታደራዊ ትንኮሳ እና ጥቃት ነው ማለታቸው ይታወሳል። ሚኒስትር ዴታዋ እርዳታ የጫኑት ተሽከርካሪዎች ከመስተጓጎላቸው ባለፈ 50 ሺህ የሚጠጉ ነዋሪዎች ከቀያቸው መፈናቀላቸውን አያይዘው ገልጸው ነበር። የአፋር ብሔራዊ ክልላዊ መንግስትም ጉዳዩን አስመልክቶ ትናንት ባወጣው መግለጫ የሽብር ቡድን ሲል የገለጸው የታጠቀ ኃይል በኪልበቲ ረሱ ዞን የሚገኘውን የአፋር ክልል ወሰንጥሶ በመግባት በአብዓላ መጋሌና በርሃሌ የሚገኙ በርካታ ንጹሐንን ለጉዳት ዳርጓል ብሎ ነበር። ስማቸውን ከመግለጽ የተቆጠቡት አስተያየት ሰጪ የህወሓት ኃይሎች አጠናክረው በቀጠሉት ጥቃት በሺዎች የሚቆጠሩ የአበዓላና ዙሪያ ነዋሪዎች በአስቸጋሪ ሁኔታ ለመፈናቀል ተገደዋል ይላሉ። አለ ቀጥሎ ረብሲ የምትባል ከተማ አለች እና ረብሲ አካባቢ ያለው ህብረተሰብ ቀድሞ ከአካባቢው መውጣት እንዳለበት ወሰኑ እና ከአካባቢው ወደ አፍዴራ በምትባል ከተማ በእግር እየተጓዙ ነው የሚገኘው። እንደምታወቀው የኛ አካባቢ በጣም በረሃማ ነው። በጣም ሙቀታማ አካባቢ ስለሆነ በእግር ከተጓዘ በኋላ ብዙ ነገር ያስፈልገዋል። በተለይ በተለይ ውሃ የማገኘት እድል ካላገኘ ያንን ሰውዬ ህይወት የማጣት ያለ ምክንያቱም በጣም ፀሐያማ አካባቢ ስለሆነ እየተፈናቀሉ የሚሄዱ የት የት አካባቢ ወደ አፍዴራ ከረብቲ ቀጥሎ አፍዴራ የምትባል ወረዳ አለች። አፍዴራ ከረብቲ ቀጥሎ መቶ ሀያ ኪሎ ሜትር ነው። እንግዲህ ስን መቶ ሀያ ኪሎ ሜትር በእግር ነው እየተጓዙ ያለት ምንም የተሽከርካሪ አቅርቦት የለን። አምስት ኪሎ ሜትር ሶስት ኪሎ ሜትር ለመጓዝ በጣም በጣም ውሃ የሚያስፈልግበት አካባቢ መቶ ሀያ ኪሎ ሜትር ለመጓዝ ደግሞ ምን ያክል ችግር እንደሚደርሳቸው ማወቅ አያቀጣ። አባዓላ ውስጥ በመንግስት ስራ የተዳደሩ እንደነበሩ ከመግለጽ ባለፈ ለደህንነታቸው እንደሚሰጉ በመጠቆም የስራ መስካቸውንም ስማቸውንም ከመጥቀስ የተቆጠቡ አስተያየት ሰጭ ደግሞ አባዓላ ላይ የተጀመረውን ጥቃት ተከትሎ ወደ ደሴ ለመፈናቀል መገዳዳቸውን ተናግረዋል። በጣም አስቸጋሪ ነበር። ውሀ የለም፣ ምግብም የለም። አስራ ስድስት ቀን ሙሉ ያፋረሉ አንድ ቤት ስለነበር እነሰ መንግስት ሰራተኞቹ ምግብ አምጥተውልን፣ መጨረሻ ላይ ግን አቅጣጫው አስቸጋሪ ስለሆነ ለቀ ለመውጣት ተገደናል። ያው ጦርነቱ በዘጠኝ ተጀምሮ በ24 ከዛ ወጥቻለሁ። ቤት ንብረት ይዛው እንዳለው እንደ ወደመን የመጣሁት ከላይ ከባድ መሳሪያ ስለሚወረወር፣ ያም በመፍራት ወደ እረብት የሚባል ሀገር ወጥቻለሁ። ከዛ እረብት ወጥቼ አንድ ቀን ካደርኩ በኋላ ወደ ዶጋያ መጥቼ ወደ ደሴ፣ አሁን ባለሁበት ደሴ ነው ያለሁት። በተቀሰቀሰው ወታደራዊ ጥቃት የተፈናቀሉ ወገኖችን ለማገዝ ከአሜሪካን ሀገር የተላከ ድጋፍ ይዘው ከሰመራ ዩኒቨርሲቲ ጋር በመተባበር ከትናንት ወዲያ ለአብዓል አጎራባች ወደ ሆነው ኤረርቲ ወረዳ ለመንቀሳቀስ ሙከራ ማድረጋቸውን የሚናገሩት ደግሞ የሰመራ ከተማ ነዋሪው መሐመድ አህመድ ናቸው። ለተፈናቃዮቹ የታሰበው እርዳታ ሳይደርስ ተፈናቃዮቹ ለዳግም መፈናቀል ተዳርገዋል ይላሉ አቶ መሐመድ። በአብዓል መጀመሪያ በተፈጠረው ጦርነት ማህበረሰቡ ወደ ሁለት ዳይሬክሽን ነው የተበተነው። ከተማው ወደ ግራ ያሉት ወደ በራህሌ ሲወጡ፣ በዚህ በኩል የቀረሩት ደግሞ ወደ ኤረብቲ መስመር ነው የወጡት። አሁን ለምሳሌ በራህሌ በኩል ያሉትን በእርዳታ ለማድረስ መንገዱ ስለተዘጋ በታች በኩል በእርተ አለ ተደርጎ ከበራህሌ ገብቶ ነው ማስገባት የሚቻለው። የኤረብትን ግን ቀጥታ ካፍሬራ የሚያገናኝ መስመር ስለነበረ ለእኛ አቅራቢያ ውስጡ ስለነበረ እኛ ለመንገዳችን ተፈናቃዮቹ ያለበትን ሁኔታ ለማጥናት ነበረ ይሄድ ነው። እኛ በሰዓቱ እኛ ያመጣ ነው እርዳታ እና የማህበረሰቡ ቁጥር ልጣጣምልን ስላልቻለ ያንን ስቶር ላይ አድርገን ድጋሜ ማለት በማህበረሰቡ በቦታ የነበረው ማህበረሰብ ብዛት ልክ እርዳታ ለመሰባሰብ እና ጥረት ለማድረግ ነበረ ወደዚህ የተመለስ ነው በሚያሳዝን ሁኔታ ግን እነዚ ሰዎች ያንን እርዳታ እንኳን ሳያገኙ ድጋሚ ተፈናቀሉ ማለት ነው እነዛ ሰዎች አሁን ያንን ሳያገኙ በዛው ላይ ደግሞ በእግራቸው ነው የሚገርመኝ ቦታው ወደ ሶስት መቶ ኪሎ ሜትር አካባቢ ነው ለሰማራ ደግሞ ሙቀቱ አርባ አምስት ዲግሪ ነው የሚደርሰው ምንም አይነት መጠለያ ዛፍ ስር እንኳን ለመቀመጥ በማያስችል በጣም በረሃ የሆነ አካባቢ ነው ቦታው እና ህብረተሰቡ በጣም ከፍተኛ ችግር ውስጥ ነው የሚገኘው በተለይ በእኛ አካባቢ አሁን ወንዶቹ አብዛኛው ምሽግ ላይ ስለው ሆኑ ሴቶችና ህጻናት ናቸው እየተጎዱ ያሉ። በሌላ በኩል በአሁኑ ሰዓት ወደ አብዓላም ሆነ ከአብዓላ የሚደረግ የትራንስፖርት እንቅስቃሴ እንደሌለ የገለጹት የአካባቢው ነዋሪ በአስቸጋሪ ሁኔታ ነዋሪዎችን ከአካባቢው ለማውጣት ሙከራ አድርገው በነበሩ ሶስት ተሽከርካሪዎች ላይ በተሰነዘረ የከባድ መሳሪያ ጥቃት ተሳፍረው የነበሩ ሰዎች ላይ የሞትና የመቁሰል ጉዳት እንደደረሰ ጠቁመዋል። እስካሁን ወደ ስምንት የሆኑ ሰዎች ነው በመኪና አደጋ የሞቱት። እነሱም በተኮሱት ከባድ መኪና ይሄ ምንድን ነው? ሲቪሊያን ነው። ከረብቲ ወደ አፍዜራ እየተፈናቀሉ ያሉ እነሱም አርባ ሰላሳ ኪሎ ሜትር በመተኮስ ከባድ መሳሪያ የተገለበጡ መኪናዎች ላይ የነበሩ ሰዎች ነው። መነግረ አስተያየት ሰጪዎቹ ለተፈናቃዮቹ በቂ ድጋፍ እየደረሰ አለመሆኑን ገልጸው መንግስት ወራሪ ሲሉ የጠሯቸውን የህወሀት ኃይሎች እንቅስቃሴ በመግታትና ወደኋላ በመመለስ ህዝቡ እርዳታ የሚያገኝበትን መንገድ እንዲያመቻች ጠይቀዋል። በተሽከርካሪዎቹ ላይ ስለደረሰው ጉዳትም ሆነ በእርዳታ አቅርቦት ዙሪያ ስለተነሳ ውስንነት ከክልሉ መንግስት በኩል ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንዳገኘኋቸው ምላሻቸውን ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ጦርነትና ግጭት ከሚመለከተው የአፋር ክልል ዘገባ ወደ ድርቅን ወደሚመለከተው የሶማሌ ክልል ዘገባ ነው የምንሻገረው። በሶማሌ ክልል በድርቅ የተጎዱ አካባቢዎችን የጎበኙት ጠቅላይ ሚኒስትር አቢይ አህመድ በዛሬው ዕለት በድርቁ የተጎዱ አርብቶ አደሮችና በክልሉ የሚገኙ ከፍተኛ አመራሮች ጋር ምክክር ማድረጋቸው ተገለጠ። ጠቅላይ ሚኒስትሩ በጅጅጋ ከተማ እየተካሄዱ ያሉ የመሰረተ ልማት ስራዎችንም መጎብኘታቸውን ጠቅሶ የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አድርሶናል። በጠቅላይ ሚኒስትር አብይ አህመድ የተመራና ና የፌዴራል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዲሁም የብልጽግና ጽህፈት ቤት ኃላፊ አቶ ወድንፋራን ያካተተ የፌዴራል መንግስቱ ከፍተኛ አመራሮች በዛሬው ዕለት በሶማሌ ክልል ጅጅጋና ቀብሪ በያህ ከተሞች ተገኝተው በክልሉ ስለተከሰተው ድርቅ ከአርብቶ አደሮቹ ና የሶማሌ ክልል ከፍተኛ አመራሮች ጋር ምክክር አድርገዋል። ከአርብቶ አደሮቹ ጋር የተወያዩ ጠቅላይ ሚኒስትሩ በድርቁ በርካታ እንስሳት ቢሞቱም የሰው ህይወት አለማለፉን ግን በበጎ ጎኑ እንደሚያዩት ተናግረዋል። በቀጣይም የውሃና እንስሳት መኖ አቅርቦት እንደሚቀጥል ነው የተናገሩት። የመንግስት ትኩረት ሰው በድርቁ ምክንያት ህይወቱ እንዳያል መከላከል ነው። መድኃኒት እያቀረብን ነው፣ ይበልጥ እናቀርባለን። በቦቴ ውሃ በስፋት እያቀረብን ነው። ይህን በተጨማሪ እንዲቀርብ እናደርጋለን። የእህል መኖ በተለይ ደግሞ ለከብቶች እንዲሁም ተፈናቅለው እዚህ አካባቢ ላሉ ሰዎች የሚቀርብበት ሁኔታ የተጀመረውን አጠናክረን እንቀጥላለን። ከጠቅላይ ሚኒስትሩ ጋር ውይይት ያካሄዱት አርብቶ አደሮች በእንስሳት ሞትና ተያያዥ ጉዳዮች ላይ የደረሱባቸውን ችግሮች ለጠቅላይ ሚኒስትሩ አስረድተዋል። በሶማሌ ክልል ካሉት 11 ዞኖች በዘጠኙ ድርቅ የተከሰተ ሲሆን ድርቁ በከፊል ወይም በሙሉ ያልነካቸው የፋፈና የሲቲ ዞኖች ብቻ ናቸው። በድርቁ የተጎዱና ለእንስሶቻቸው መኖ የፈለጉ የዘጠኙ የሶማሌ ክልል አርብቶ አደሮች በሶማሌ ክልል ሰሜናዊ ጫፍ የሚገኘው የሲቲ ዞን ስለሚርቅባቸው በክልሉ ማዕከል ወደሚገኘው የፋፈን ዞን በስፋት ተንቀሳቅሰዋል። ሆኖም በፋፈን ዞን ያለው ከፍተኛ ቅዝቃዜ ከመጡበት ሞቃታማ አካባቢ አንጻር ለከበዳቸው አርብቶ አደሮች ክልሉ ብርድ ልብስ ከማከፋፈል መድረሱን ያስታወቀ ሲሆን ሰብአዊ እርዳታና የእንስሳት መኖም እየቀረበላቸው መሆኑ ተገልጿል። ዘጠኝ ዞኖች ተፈናቅለው ለመጡ አርብቶ አደሮች ከሚደረገው ድጋፍ ባሻገር በየዞኖቻቸው መንቀሳቀስ ስላልቻሉ ሁለት ነጥብ አራት ሚሊዮን አርብቶ አደሮችም ልዩ ልዩ ድጋፎች እንደሚያስፈልግ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ይናገራሉ። ሶማሌ ክልል ድርቅ ነው የተከሰተው። ይህ ድርቅ በሶማሌ ክልል አቅም ብቻ እርዳታ ለማህበረሰብ መዘርጋት ይከብዳል። በአቅሙ እየሞከረም ነው። ዳልኮም ብዙ ክልሎችን መጥቶ እያገዙት ነው። ስለዚህ ፌዴራል መንግስትም እኛ በተደጋጋሚ እየጠየቅ ነው ያው ከባለፈው ዓመት ምሮ የሰሜኑ ሀገሪቷ ክፍል የተከሰተው ጦርነት ሁላችንም እዛ ያው የጋራ ሕሊናችን ለማዳን ትኩረታችን እዛ ላይ ነበር። ከዛ በኋላ ያው ሶማሌ ክልል የተከሰተው ድርቅ አሁን ካለው ከሀገራዊ ሰላም ጋር ማህበረሰቡ ትኩረት ተሰጥቶ ማገዝ ይቻላል በሚል ክልል መንግስትም ለጠቅላይ ሚኒስትሩ የጠየቀው እነዚህ ሶስት የነገር ከሆን ክፍተቶች ፌዴራል መንግስት የራሱንም ገዛ እንዲያደርግ ነው። ጠቅላይ ሚኒስትሩም ቃል ገብቶት አሁን እንደተመለሱ ሴክተር ቢሮዎች አሰማርቶ ድርቁን ተካፋይ እንደሆኑ ውሃ ቅጂ እና እንስሳት መኖን ማቅረብ እንደሚቀጥል ነው ቃል የገቡት። እንደዚሁም ፌዴራል መንግስት ባለው አቅም ጣልቃ ገብቶ ማህበረሰቡን እንደሚያግዝ ነው የተናገሩት። የሶማሌ ክልል ሁለት መቶ ሚሊዮን ብር በመመደብ ለሁሉም ወረዳዎች ቢያንስ አንድ የውሃ ቦቴ በመስጠት እና በተመረጡ አካባቢዎች ደግሞ የከርሰ ምድር ውሃ ቁፋሮ በማካሄድ የውሃ ጥረሱን ለመቅረፍ ጥረት ማድረጉን የሚናገሩት አቶ አብዱ ቃድር ይህ ግን ከችግሩ ስፋት አንጻር በቂ አይደለም ይችላሉ። በሶማሌና ጎራባች ክልሎች የተከሰተውን ድርቅ በቅርብ ዓመታት ከተከሰቱ ድርቆች ሁሉ የከፋ መሆኑን ጠቅላይ ሚኒስትሩ የተናገሩ ሲሆን መጋቢት ወይም ሚያዝያ ላይ የሚጠበቀው ዝናብ እስከሚዘንብ ለሰዎችና ለእንስሳት የሚደረገው ድጋፍ እንደሚቀጥል የገለጹት ደግሞ ርዕሰ መስተዳደሩ ሙስጠፋ ማምር ናቸው። ጠቅላይ ሚኒስትሩ ከዚህ ባሻገር በጅጅጋ ከተማ የተሰሩ የመሰረተ ልማት ስራዎችንም እንደጎበኙ አቶ አብዱ ቀር ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን አመሰግናለሁ። አድማጮች ለተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ ነው የምንሻገረው። ሰሞኑን ምስራቅ ወለጋ አካባቢ ባለስልጣናቱ ሸኔ ብለው የሚጠሯቸው ታጣቂዎች አግተዋቸዋል የተባሉ ስድስት ሰዎችን ለማስለቀቅ መንግስት የሚቻለውን ሁሉ እንደሚሰራ የኦሮሚያ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ለአሜሪካ ድምጽ ገልጠዋል። በአባ ገዳዎች ጥሪ ከ300 በላይ ወጣቶች ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ቡድን ወጥተው እጃቸውን መስጠታቸውንም ኃላፊው ተናግረዋል። ታጣቂው ቡድን ከባለሥልጣናቱ የሚሰነዘሩበትን ክሶች በተደጋጋሚ ሲያስተባብል ቆይተዋል። ጸሐይ ዳምጠው ዝርዝሩን ይዛለች። ወጣቶቹ የአባ ገዳዎችን ጥሪና ቀደም ሲል ወደ ሰላማዊ ህይወት የተቀላቀሉ የቡድኑን አባላት ተከትለው መግባታቸውን የገለጸው የክልሉ መንግስት ሌሎችም የነርሱን ፈለግ እንዲከተሉ ጥሪ ማድረጉን አቶ ኃይሉ አዱኛ ለአሜሪካ ድምፅ ገልጸዋል። የነጻነት ትግል የሚያካሄድ ቡድን መስሏቸው በተሳሳተ ትርቅ ይሄን ቡድን የተቀላቀሉ ንጹሀን ይኖራሉ። እነዚህ ንጹሀን ቀጣይ ያለው ፊታቸው ያለውንም ህይወት እንዳይጨልም ከዚህ በመነሳት የኦሮሚያ ብሔራዊ ክልላዊ መንግስት ጥሪ አቅርቧል ማለት ነው። ይህኛውን ጥሪ ስናቀርብ ከዚህ በፊትም የኦሮሞ አባ ገዳዎች በተሳታተ መንገድ ይህን ሽብርተኛ ቡድን የተቀላቀሉ ወጣቶች በሰላማዊ መንገድ ወደ ህብረተሰባቸው እንዲቀላቀሉ እዛ ጥሪ መሰረት በርከት ያሉ ወጣቶች ወደ ሰላማዊ መንገዱ በመመለስ ላይ ይገኛሉ ማለት ነው። የአባ ገዳዎች እርምጃ የኦሮሚያ ብሔራዊ ክልላዊ መንግስት እንደ በጎ ነገር ወስዶ የሽብርተኛ ቡድን ውስጥ ተቀላቅሎ ህይወታቸው እንዳያል ከዛ በመነሳት ነው ጥሪ ያስተላለፈው። አቶ ኃይሉ አክለውም ወጣቶቹ በሰላማዊ መንገድ ጥሪውን ተቀብሎ እጃቸውን ከሰጡ የተለያዩ ስልጠናዎች እንደሚሰጣቸውና ወደ ህብረተሰቡ እንዲቀላቀሉ እንደሚደረግ አመልክተዋል ቀጥታ ወደ ማህበረሰቡ የሚቀላቀሉ ሳይሆን አስፈላጊው ስልጠና ማህበረሰቡ ጋር ሲቀላቀል እንዴት አብሮ መኖር እንዳለበት የህይወት ክህሎት ስልጠናዎችን፣ የስነልቦና፣ የህግም የህገ መንግስትን ስልጠና ከተሰጣቸው በኋላ ቀጣይ ደግሞ ህይወታቸውን የሚያሻሽሉበትና ተስፋ የሚሰንቁበት የኢኮኖሚ አማራጮችን በማሳየት ወደዛ እንዲሸጋገሩና ህይወታቸውን እንዲለውጡ ከሀገሪቷ የኢኮኖሚ ትርፋትም ደግሞ ተቋዳሽ እንዲሆኑ የሚያደርግ ስልጠና ከተሰጠቸው በኋላ ነው ወደ ማህበረሰቡ የሚቀላቀሉት። ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራውና ባለስልጣናቱ ሸኔ የሚሉት ቡድን በምንቀሳቀስበት የኦሮሚያ ክልል የተለያዩ አካባቢዎች የጥፋት ድርጊቶችን አደርሰዋል፣ የመሰረተ ልማት አውታሮችን አጥፍቷል ሲሉ አቶ ኃይሉ ክስ አሰምተዋል። መንግስት ዋነኛው የህዝቡን ጥያቄ የፖለቲካ ጥያቄ፣ የኢኮኖሚ ጥያቄ፣ ማህበራዊ ጥያቄን ፍታዊ በሆነ መንገድ ለመገንባትና ህዝቡ የፍት ተጠቃሚ እንዲሆን የሚሰራ ህጋዊ ህዝቡ የመረጠው መንግስት ነው። ይሄ አሸባሪ ቡድን በአሸባሪነት የተፈረጀው በንጹሀን ላይ ያነጣጠረ ጥቃት የሚወስድ በተግባሩ ነው የተፈረጀው። ተግባሩ ደግሞ ማውደም ነው። እስካሁን አንድ መቶ ስልሳ ሶስት ትምህርት ቤቶችን ሙሉ በሙሉ ያወደመ ነው። የታጣቂው ቡድን መሪዎች የሚሰነዘርባቸውን ውንጀላዎች እንደማይቀበሉ በተደጋጋሚ ሲገልጹ ቆይተዋል። በሌላ በኩል በምስራቅ ወለጋ አካባቢ ስድስት ግለሰቦች ትናንትና በዚሁ የታጠቀ ኃይል መታገታቸውን አቶ ሀይሉ ገልጸዋል ሸኔ ነው እገታ የፈጸመው የታገቱ ሰዎችንም ለማስለቀቅ የመንግስት የጸጥታ አካላት እርምጃ በመውሰድ ላይ ይገኛሉ የሚወሰድ እርምጃና ከዛ ተከትሎ የሚወሉ ውጤቶችን ወደፊት የምናሳውቅ ይሆናል መንግስት በአሸባሪነት ለፈረጀው ቡድን አባላት እጃቸውን በሰላም ስጡ ማለት የሚያደርሰው ስጋት አይኖርም ወይ ብዬ አቶ ሀይሉ አዱኛን ጠይቄው ነበር ባለፈው የወጣው አዋጅ ቡድኑን እንደ ቡድን ነው በአሸባሪነት የፈረጀው። ያ ማለት ግን አሁን የተደረገው ጥሪ ለቡድኑ አይደለም የተደረገው በተሳሳተ መንገድ ቡድኑን የተቀላቀሉ ንጹሐን የትግል መስመሩ እውነተኛ መስሏቸው የተቀላቀሉ፣ በውሸት ትርክትም የተቀላቀሉ ወጣቶች ይኖራሉና ለነሱ ድን ለመስጠት ነው እየተደረገው። የታገቱትን ሰዎች አስመልክቶና ለሌሎችም ክሶች መንግስቱ በሽብር መዝገብ ካሰፈረው ቡድን መሪዎች እስካሁን የተሰማ ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ። አድማጮች ተከታዩ የመጽሔት የመጨረሻ ርዕስ ደግሞ ወደ ጎረቤት ሱዳን ነው የሚወስደን። በደቡብ ሱዳን ዘንድሮም በተለያዩ ማህበረሰቦች መካከል እርቅን ለመፍጠር የታለመ ስፖርታዊ ውድድር ተስተናግዷል። ትዊች ኦሎምፒክ በሚል ቅጽል መጠሪያ የሚታወቀው ይህ ዓመታዊ ውድድር ዘንድሮ ሀያኛ ዓመቱን ይዟል። ሽላ ፖኒ ነች ያጠናቀረችው፣ ሀብታሙ ስዩም እንደሚከተለው ያቀርበዋል ኦሎምፒኩ የተከፈተው ተወዳዳሪዎች ከአካል ጉዳት ይጠበቁ ዘንድ የሃይማኖት አባቶች ባቀረቡት ምርቃትና ኃይል ከተፈጥሮ ይመጣል የሚለውን በሚወክል የፍየል ገጸ በረከት ነው። ይሄ የቤጂንግ የክረምት ኦሎምፒክ አይደለም፣ በደቡብ ሱዳን ሰሜናዊ ክፍል የሚደረገው የትዊች ኦሎምፒክ እንጂ። በየዓመቱ በጥር ወሮ የሚደረገው ሁለት ሳምንታት የሚረዝመው ውድድር ከስድስት ማህበረሰቦች የመጡ አትሌቶች ይሳተፉበታል። በተለመዱ የኦሎምፒክና የቡድን ስፖርቶች፣ ዓላማው ማህበረሰባዊ ወይንም የጎሳ ግጭትን መቀነስ ነው። እጅ ኳስ ተጫዋቹ ሪንግ አግዌክ ሪንግ የጎሳ ግጭትን ገፈት ቀምሰዋል። በግንቦት ወር ከብቶቻችንን ሊነዱ መጡ። ከብቶቹን ለማዳን ጥረት በማደርግበት ሰዓት በጥይት ተመታው። በስተ መጨረሻ ግን ከብቶቼን ለማስመለስ ቻልኩ። አሁንም ከነ ጉዳቴ ነው በዚህ ውድድር ተሳታፊ የሆንኩት። ውድድሩን የአንድነታችን ምክንያት አድርጌ እመለከተዋለሁ። ሃያኛ ዓመቱን ዘንድሮ ባስቆጠረው ውድድር ላይ 700 ተወዳዳሪዎች ተሳትፈዋል። ውድድሩ ከስፖርቱ በዘለለ ኮቪድ 19 ኤች አይ ቪንና ውሃ ወለድ በሽታዎችን የተመለከቱ የጤና መረጃዎችም ይሰራጩበታል። የትዊች ኦሎምፒክ መስራች አኪል ማሌዝ ባንጎል የውድድሩን ዓላማ እንዲያስረዳሉ። ፒስ ዳዝ ኖት ካም ሰላም ያለ አጀንዳ አይመጣም። ሰዎች ከመጥፎ ተግባራት በሚያረቃቸው ጉዳይ ካልተጠመዱ በስተቀር ሰላማዊ ሆነው እንዲቆዩ መንገር አይቻልም። ከወጣቶች ጋር የምንነጋገርበት መስተጋብር የምንፈጥርበት ስፍራ ለመገንባት እየጣርን እንገኛለን። ደቡብ ሱዳን ከ11 ዓመታት በፊት ነፃ አገር በመሆን የዓለም ወጣቷ ሀገር ሆናለች። ሙሉ ሰላም ግን አግኝታ አታውቅም። የትዊች ኦሎምፒክ ማኅበር ጸሐፊ ጆል አቼንግ ወጣቶችን በውድድሩ ማሳተፍ ግጭቶችን ለማስቆም ያስችላል ይላሉ። በደቡብ ሱዳን የጎርጎሮሲያኑ 2013ና 2016 ቀውሶች የተባባሱት ወጣቶች ስለተሳተፉባቸው ነው። ወጣቶች እኒን በመሰሉ እንቅስቃሴዎች ባይሳተፉ ፖለቲከኞችን ተከትለው ጦርነቱን ለማፋፋም ባያስቡስ? እነዚህ የደቡብ ሱዳን አትሌቶች ግን ስፖርታዊ ጦርነትን መርጠዋል። የምር ጦርነት ውስጥ አሁንም ድረስ ያሉ እኩዮቻቸው መሳሪያ ጥለው ለስፖርታዊ ክብር እንዲቀላቀሏቸው ይሻሉ። አመሰግናለሁ ሀብታሙ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ አሁን የፕሮግራም ማሳሰቢያ ኢትዮጵያውያን በአሜሪካ በነገው ምሽት። ባለፈው አርብ የዋሽንግተንና አካባቢው አገረ ስብከት ስር ያሉ ምዕመናንና አስር ቤተ ክርስቲያናት በኢትዮጵያ ባለው ጦርነት ተጎጂ ለሆኑ ኢትዮጵያውያን የገንዘብ አስተዋጽኦ አድርገዋል። በድምሩ 34667 ዶላር ገቢ አድርገናል፣ ለዚሁ ለመልሶ ማቋቋሙ የሚውል ይህን ያሉን የአገረ ስብከቱ ሊቀጳጳስ ብፁሕ አቡነ ፋኑኤል ይህ በአይዞን በኩል ብቻ አንድ ላይ ተሰብስቦ የተሰጠ ነው እንጂ ቤተ ክርስቲያናቱ ለየብቻቸው ከ500 ዶላር በላይ ልከዋል ይላሉ። ኮቪድ-19 በበዓለ ጥምቀቱም ሆነ በገንዘብ አሰባሰቡ ላይ ያሳደረውንም ተጽዕኖ ገልጸዋል። በነገው ምሽት ይጠብቁን። የአሜሪካ ድምፅ አሁን በነገው ምሽት ከሚቀርቡ ዝግጅቶች አንዱን ያስተዋወቅ ናችሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት ስርጭታችንን ነው። ወደ ሁለተኛው አጋማሽ እንዘልቃለን። የስቱዲዮ ሰዓታችን ከምሽቱ አንድ ሰዓት በኢትዮጵያ አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አንድ ያመለክታል። አሁን ንግድና ምጣኔ ሀብት የዛሬው ንግድና ምጣኔ ሀብት ሁለት ቅንብሮችን ይዞልናል። የኢትዮጵያ ምጣኔ ሀብት መልሶ እንዲያንሰራራ የተለየ የምጣኔ ሀብት ማሻሻያ እቅድ መጠቀም ያስፈልጋል ሲሉ የምጣኔ ሀብት ባለሙያዎች ገልጠዋል። ዛሬ በባህር ዳር ከተማ በጉዳዩ ላይ ለምክክር የተሰበሰቡ ባለሙያዎች ችግሩን ዳሰው የመፍትሄ አማራጮችን ማቅረባቸውን ገልጻ፣ አስቴር ምስጋናው ናት ስነ ስርዓቱን ተከታትላ ተከታዩን ያደረሰችን። ዛሬ በባህርዳር ከተማ የኢትዮጵያ ማይክሮ ፋይናንስ ተቋም ማህበር ባዘጋጀው ጉባኤ ላይ በርካታ የምጣኔ ሀብት ባለሙያዎች ተገኝተው በሀገሪቱ ምጣኔ ሀብት ላይ መክረዋል። በተለይ በሰሜኑ የሀገሪቱ ክፍል ከተካሄደው ጦርነት ጋር በተያያዘ በአማራና በአፋር ክልሎች በአገልግሎት ሰጪ ተቋማትና በመሰረተ ልማት አውታሮች ላይ በደረሰው ውድመት ምክንያት የኢትዮጵያ ኢኮኖሚ መጎዳቱን ባለሙያዎቹ ገልጸዋል። አቶ መኮንን የለውም መውሰድ የአማራ ብድር እና ቁጠባ ተቋም ዋና ስራ አስፈጻሚ ይህንን ሲያብራሩ ፋይናንስ ተቋማት ብቻ አለም የተጎ የፋይናንስ ተቋማት ደንበኞች ተጎድተዋል። ኢንፍራስትራክቸር ተጎድተዋል። ስለዚህ ኢንፍራስትራክቸር ለቢዝነስ ቁልፍ ነው። ኢንፍራስትራክቸር መሰረተ ልማት ስንል ለምሳሌ ነምበር ዋን መሰረተ ልማት መንገድ ነው። ነምበር ቱ መብራት፣ ነምበር ስሪ ቴሌኮሙኒኬሽን ነምበር ፎር ውሃው እና የመሳሰሉት ማህበራዊ፣ ለምሳሌ ትምህርት ተጎድቷል፣ ጤና ተጎድቷል። በከፍተኛ ደረጃ ጉዳቱ ጥልቅ ነው። ሰፊ የአማራ ክልል ፕላን ኮሚሽን ከወራት በፊት በወጣው መጠነኛ የዳሰሳ ጥናት ደሴን ኮምቦልቻንና ከፊል ሰሜን ሸዋን ሳይጨምር በጦርነቱ 280 ቢሊየን ብር የሚገመት ንብረት መውደሙን ይፋ ማድረጉ ይታወሳል። ምጣኔ ሀብት ባለሙያው አቶ መኮንን የለውም ወሰን በኢትዮጵያ የደረሰውን የኢኮኖሚ መዳከም መልሶ እንዲያገግም ለማድረግ ከመደበኛው የተለየ እቅድ ያስፈልጋል ብለዋል። እንዴት ነው ወደ ነበረበት ወደ ቦታው የሚመለሰው ሲባል በኖርማል ኮንዲሽን አይመለስ። ስለዚህ ምንድን ነው ስፔሻል የሆነ ፕሮግራም መኖራል መልሶ የማቋቋም ወደ ነበረበት የማምጫ መንገድ ማለት ነው አሁን ለምሳሌ የሁለተኛ ዓለም ጦርነት ትዝላችሁ እንደሆነ እሱ ከተጠናቀቀ በኋላ ምዕራብ አውሮፓ ምስራቅ አውሮፓ አጠቃላይ ዓለም ዲስትራክትድ ሆናል ኢኮኖሚዋ በከፍተኛ ደረጃ ተጎድቶ ነበር ስለዚህ ምንድን ነው የተደረገው ማርሻል ፕላን የሚል ቀረጹ ይሄ ማለት ከቀድሞ ስራ በጣም የተለየ ወደነበሩበት እንዲመለሱ የሚያደርግ ለየት ያለ ፕሮግራም ነው። ወደነበረበት ለመመለስ የሚያስችል ሪኮቨሪ ፕላን ወይም ደግሞ መልሶ መገንባት፣ መልሶ ማቋቋም የሚደረገውን ፕላን ለማስፈጸም የሚያስችል ሀብት ሪሶርስ አለ። ኦኬ፣ የተወሰነ ሊኖር ይችላል። ትክክል። ኢንተርናሽናል ሞብላይዝ መደረጋለ። ዓለም አቀፋዊ ድርጅቶች፣ መንግስታት እና የመሳሰሉት በሙሉ ለዚህ መሳተፍ አለባቸው። ቶ መኮንን አክለውም ለእቅዱ ተፈጻሚነት መፍትሄ ያሉትን ሀሳብም አስፍረዋል። የተዘረፉ የወደሙ ንብረቶች መሳሰሉት አሉ። እነዚህን ከራሳችን ወጪ አውጥተን ስራውን ቶሮ ለመጀመር በሚያስችል መንገድ ሁሉንም አደረጃጀቱንም፣ የቁሳቁሱንም፣ የሰው ሀይሉንም ወደ ነበረበት መለሳ ይህንም ሁለተኛው ደንበኞቻችን ላይ ደንበኞቻችን ላይ ሶስት ችግር አለ። የስነ ልቦና ልጆቻቸው የሞቱባቸው፣ የተደፈሩባቸው፣ ቤታቸው እርቃን ቀርቶ የተዘረፈበት ምናልባትም ሌሎች ቁሳቁሶ የተቃጠለ ምናምን ብዙ አለ። ይሄ በስነ ልቦና ላይ ያደረሰው ተጽዕኖ እጅግ ከፍተኛ ነው። እንስራ ከዚህ ችግር መውጣት እንችላለን የሚል የሚያደፋፍር አእምሮን የሚያጸዳ ስልጠና እና ወይም ደግሞ ውይይት ማካሄድ ወደ ነበሩበት ባሳሰው ሲመለሱ ቁሳቁሶቹን ወደ ነበሩበት ቁሳቁስ ያስፈልጋል። ቤታቸው ወደ መስጊድ ቤት መተካታ ሚኒመም ሚኒማም አበረጅ የሆነ ከዛ ኋላ ቁሳቁስ የተወደምባቸው መመለስ አለባቸው። እነዚህን ከተመለሱ በኋላ ሰው ወደ ቢዝነስ አክቲቪቲ እንዲገባ ሬዲነስ ተፈጠረ ማለት ነው። ስለዚህ ፋይናንስ አቅርቦት ደግሞ ኢሚዲየትሊ ያስፈልጋል እና ፋይናንሱን በማቅረብ ወደ ያ ፋውንዴሽኑ ከተመሰረተ በኋላ ቶሎ ብሎ ፋይናንስ አቅርቦ ወደ ፈጠነ የቢዝነስ እንቅስቃሴ ውስጥ አስገብቶ ውጤታማ ማድረግ ነው። ይሄን ነው የምናስበው። የኢትዮጵያ ማይክሮ ፋይናንስ ተቋማት ማህበር ዋና ስራ አስፈጻሚ አቶ ተሾመ ከበደ ኢኮኖሚውን ለማነቃቃት ማህበሩ እቅድ እያዘጋጀ መሆኑን ተናግረዋል። ችግሩ ከተፈታ በኋላ የራሳቸው የሆነ ማካከሻ እርምጃ ስትራቴጂ አውጥተው ያንን የወደመውን ያው በጊዜ ሂደት ወደ ከከበደበት ሁኔታ ለመመለስ የሚደረጉ ጥረቶች አሉ። የወደሙትን ንብረቶች እየተኩ ነው። አን ሌሎች ሀገሮችን ያለው ኤክስፔሪንስ ነው። በርካታ የምጣኔ ሀብት ባለሙያዎች የተገኙበት ይህ ጉባኤ የኢትዮጵያን ወቅታዊ የምጣኔ ሀብት ችግር ይፈታሉ የተባሉ የመፍትሄ ሀሳቦች ቀርበው ውይይት ተደርጎባቸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። አመሰግናለሁ አስቴር አድማጮች ቀደም ብዬ እንደጠቆምኩት ሌላም የንግድና ምጣኔ ሀብት ዘገባ አለን ለምሽቱ የጦርነቱ ኢኮኖሚያዊ ጫናና የውጪ ያሸፋፈኑ ተግዳሮቶች ከአንድ አጠቃላይ ፖሊሲ አቅጣጫ ከአንዳንድ አጠቃላይ ፖሊሲ አቅጣጫዎች ጋር በሚል ርዕስ የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪው ፕሮፌሰር አለማየሁ ገዳ ባለፈው ወር አዲስ አበባ ውስጥ አንድ ጥናታዊ ጽሁፍ አቅርበው ነበር ጦርነቱ የሚያስከትላቸው የማክሮ ወይም አብይ የምጣኔ ሀብት ችግሮች በዋናው በዋጋ ንረት በአገር ውስጥና ውጭ ፋይናንስ እንዲሁም ምንዛሬ ላይ የሚያስከትሉትን ችግሮች ከነ መፍትሄዎቹ ተመልክተዋል። በዚህ ዙሪያ ደረጃ ደስታ ለምሽቱ አነጋግሯቸው ተከታዩን ይዘው ቀርበዋል። ፕሮፌሰር አለማየሁ አሁን ያለውን የምጣኔ ሀብት ሁኔታ ለመቃኘት የዋጋ ንረትና ግሽበትን በአካባቢው ካሉ አገሮች ጋር በማስተያየት እንደ መነሻ አንስተውታል። እንግዲህ አየህ አሁን የዋጋ ንረቱ ያለፈው ወር ስታይ ሰላሳ አምስት በመቶ ነው። የምግብ አርባ በመቶ ገደማ ነው። ይሄ በጣም ትልቅ ነው። በምንም ሜጀር ለምሳሌ አካባቢያችን ያሉ ሀገሮችን ብንወስድ እነ ኬንያ እነ ሩዋንዳ ኡጋንዳ ምናምን ብንወስድ እነዚህ ሶስት አራቱን ብንወስድ ከአምስት ፐርሰንት በታች ነው የዋጋ ንረቱ። የእኛ ሰላሳ አምስት በላይ መድረሱ የምግቡ ደግሞ ወደ አርባ መድረሱ ኦሬዲ ትልቅ ነው። እንግዲህ በዚህ ላይ ነው የሚያባብ ይሄንን ነው ወደፊት እንደገና የሚያባብሰው። ፕሮፌሰሩ፣ በዚህ ላይ ጦርነቱ ሲጨምር በዋጋ ንረቱና ግሽበቱ ላይ ከፍተኛ መባባስ ሊፈጥር እንደሚችል ይናገራሉ። ይህ በመሆኑም ነው ባለፈው ወር የጦርነቱ ኢኮኖሚያዊ ጫናና የውጪ አሸፋፈኑ ተግዳሮቶች ከአንዳንድ አጠቃላይ የፖሊሲ አቅጣጫዎች ጋር በሚል በአዲስ አበባ ዩኒቨርሲቲ አንድ ጥናታዊ ጽሑፍ አቅርበዋል። ስለ ጥናታቸው መሰረታዊ ሀሳብ እንዲነግሩን ጠየኳቸው። ዋና ዋና ነገሮች የተነሱት አራት መሰረታዊ የማክሮ እኔ ማክሮ ኢኮኖሚ ስለሆንኩ ማክሮ ላይ ነው ያተኮርኩት ያ ኢኮኖሚ ላይ ማለት ነው ነው አራት ነገሮች፣ ችግሮች ያጋጥሙናል ብዬ ነው ያሰብኩት። አንደኛው ያው ይሄ ነገር ተባብሶ ይቀጥላል፣ የዋጋ ንረቱ ነው። ሁለተኛው የምንዛሪ እጥረቱም ተባብሶ ይቀጥላል። ሶስተኛ የፈራረሱ የሕዝብ አገልግሎት ተቋማትን እንደገና መልሶ ማቋቋም ብዙ ወጪ ይጠይቃል። አራተኛ ደግሞ ጦርነቱ አላለቀም። እንደው ካለቀ በሰላም ካለቀ እንኳን ያንን ደግሞ ወደ ሰላማዊ ሕይወት መመለስ ሌላ ወጪ ይጠይቃል። እነዚህ ሁሉ ወጪዎች የዋጋ ንረቱን አባብሰው ነው የሚሄዱት፣ የተለየ አይነት ወጪ አሸፋፈን ካልተጠቀምን በስተቀር ነው የሚለው ማንሰረታዊ ሃሳቡ። የተለያዩ የውጭ አጠቃቀም ሲሉ፣ ለምሳሌ ምን ምንድን ነው የተለመደው፣ የውጭ ያሸፋፈናችን ምንድን ነው? አንደኛው ታክስ ነው። መንግስቱ ያው ቀረጥ ይሰበስባል። ደህና ነው። የመንግስቱን ዳታ ስናየው ብዙ ጊዜ ወጪውን እስከ ሰማንያ በመቶ ያህል የሚሸፍነው በቀረጡ ነው። እና አንደኛው የተለመደው ይሄ ነው። ናው ከዚህ በላይ ከቀረጥ በላይ ወጪ ሲሄድበት ምንድን ነው የሚያደርገው? ወይ ከውጭ ይበደራል፣ ወይ ከብሔራዊ ባንክ ይበደራል። ብሔራዊ ባንክ ዳይሬክት አድቫንስ ምሎት አለ ማለት በመሰረታዊ ሁኔታ ብር እንደማተምን ለማለት ነው። ሌላኛው ከውጭ ነው፣ እሱ ደግሞ ብድር ነው። አሁን በዚህ መንገድ ከሄድን ማለት ነው። አሁን የተለመደው ምለው በዚህ ነው። አንደኛ የታክስ መሰብሰቡ ይቀንሳል። አሁን በጦርነቱ ከጦርነቶቹ ቦታዎች መሰብሰብ አንችልም። ኢኮኖሚው ባለፉት ሁለት ሶስት ዓመት በጦርነቱ ምክንያት ተቀሳድሰዋል። ስለዚህ በፊቱን ያህል መሰብሰብ አንችልም ና ገቢው ሊቀንስ ይችላል። ወጪው ግን በጣም ገቢው የቀነሰ በጣም ወጪው ይጨምራል። ይሄ ሁሉ ሪኮንስትራክሽን ይፈልጋል ማለት ነው። ትምህርት ቤቶች መስራት አለ፣ መንገዶች መስራት ተበላሽል። ወጪው በጣም ይጨምራል። ስለዚህ የተለመደው አካሄድ ከሄደን ቀረጡ የቀረጡ ገቢው እና ከውጭና ከሀገር ውስጥ መበደሩ ጋር ከሄድን የውጭ መበደሩ የመለመለ ነው፣ እንግዲህ አሁን ባለው የውጭ ተጽዕኖ ምክንያት ስለዚህ መንግስት ወደ ብሔራዊ ባንክ ሊሄድ ነው ማለት ነው። እሱ ደግሞ የዋጋ ንረቱን እያባባሱ ይሄዳል ብዬ ነው የምገምጠው። የመንግስት ወይም መንግስት አቋም የሚደግፉ ሰዎች አንዱ የሚያነሱት እንደ አማራጭ አድርገው በሀገር ውስጥ የምርት ማሳደግን ለምሳሌ እንደ የምግብ እህልን አንዱ የሚንጠባረ ስንዴን ምርትን በማሳደግ ጭ ንግድን በማሳደግ የሚሉ አይነት ነገሮች ይጠቀማሉ። አማራጭ የንግድ እንትኖችን ለመጠቀም የሚል አይነት ነገር ያመሳሉ። እና ይ እሱ ነው እንግዲህ አንዱ ያለው አማራጭ ይሄ ነው። ጠቅላላ ሀገሪቷ ከባድ የእህል ጉድለት በየአመቱ እስከ ሰላሳ በመቶ ከሚፈለገው እስከ ሰላሳ በመቶ ያነሰ ነው። የእህል ጉድለት ምክንያቱም በእርሻው ላይ እስከ ዛሬ ላለፉት ሰላሳ አርባ ዓመት ምንም መሰረታዊ የሚባል ለውጥ አልመጣም። ለምሳሌ ከህዝብ ቁጥሩ እድገት አንጻር ሲታይ የምርት እድገቱ በጣም እና ምርታማነቱ ሻው ላይ ያለው በጣም በጣም የወደቀ ነው። ለምሳሌ በንጉሱ ጊዜ ከነበረው ህዝብ አሁን ያለው አራት እጥፍ ነው። ኢህአዲግ መንግስት ሲሆን ከነበረው ህዝብ አሁን ያለው ህዝብ ሁለት እጥፍ ነው። በአንጻሩ ግን ምርቱ በዛ ያህል አድገዋለ ስትል አላድገም እንደው ከንጉሱ ጊዜ ወደ ደርግ ጊዜ ወደ ኢህአዲግ ጊዜ ስንሄድ የምግብ እጥረቱ እየተባባሰበት ነው ሄደው። ይሄ ደግሞ የሆነው ምንድን ነው? አንደኛ ምርታማነት በእያንዳንዱ ሰብል ላይ በጣም ትንሽ ነው። አለም ከሚያመርተው ምርታማነት ግማሽ ያህል ነው። እኛ የምናማርተው ምርታማነቱ በጣም ደካማ ነው። ሁለተኛ የምናርሰው መሬት ብዛት እንኳን በጣም በጣም በትንሹ ነው። በእነዚህ ሰላሳ አርባ ዓመት ውስጥ የጨመርነው ሶስት አራት ፐርሰንት አይሆንም የጨመርናቸው። ስለዚህ በዛ ምክንያት አሁን ከባድ እጥረት ይገጥመናል ማለት ነው። ስለዚህ እዚህ ላይ መስራት ቁልፍ ነገር ነው እንዳልከው። ይሄ ደግሞ በአጭር ጊዜ የሚመጣ አይደለም። በአጭር ጊዜ ምርታማነት መጨመር አይቻልም። የእርሻ ክፍለ ኢኮኖሚ ብዙ ብዙ ስራ ይፈልጋል። ምርጥ ዘር ይፈልጋል። ማዳበሪያ ይፈልጋል። የተማረ ገበሬ ኤክስቴንሽን ስራ ይፈልግ ብዙ ነገር ይፈልጋል። ኤንቫይሮንመንቱን ማስተካከል ይፈልጋል። ስለዚህ በአጭር ጊዜ ሊሆን ሊደረግ የሚችለው ባለው ምርታማነት እጥፍ ማምረት ሁለት ጊዜ ማምረት ይቻል። ስለዚህ ደግሞ ትንሽ መስኖዎችን ማስፋፋት መንግስት የጀመረው ይሄ ኩታ ገጠም የሚለውን በትንሽ መስኖ አጠናክሮ ከሄደበት ቆንጆ እሱ ቆንጆ መንገድ ነው። ስለዚህ ልክ ናቸው እነዛ ያልካቸው ሰዎች የሚሉት። እርስዎ ብዙ ጊዜ ከዚህም በፊት ያነሷቸው የነበሩት አንዱ በመሰረታዊነት የመዋቅር ችግር አለ ነው የሚሉት ኢትዮጵያ ላይ የመዋቅሩ ችግር ካልተስተካከለ ፈታ አይችልም ነው። እንግዲህ የመዋቅር ችግር ሲሉ ምን ማለቶ እንደሆነ ያለው ችግር ከሱ ጋር የተያያዘ ነው ወይስ ነው ነው መዋቅራዊ ችግር? ማለት እንግዲህ ለምሳሌ የበፊቱ ኢህአዴግ ስትራክቸራል ትራንስፎርሜሽን ጂታ በሚሉት ነበረው ስትራክቸራል ትራንስፎርሜሽን ማለት በአማርኛ የማቅራዊ ለውጥ ማለት ነው። እና የማቅራዊ ለውጥ ለማምጣት ነበር የፈለገው ምን ማለት ነው? ያ ሰዎችን ዝቅተኛ ምርታማነት ካለበት አሰራር ከፍተኛ ምርታማነት ወዳለበት አሰራር እንዲሸጋገሩ ማለት ነው። ለምሳሌ የእርሻው ክፍለ ኢኮኖሚ ምርታማነቱ ዝቅተኛ ነው። በሄክታር የምናመርተው ትንሽ ነው። አንድ ሰው በለሶ ወከብ የምናመርተው ትንሽ ነው። ስለዚህ የእርሻው ላይ ያለውን ሕዝባችንን ጉልበታችንን ወደ ኢንዱስትሪ ወደ ረቀቁ ሰርቪስ ብንወስድ እዛ ያ ግለሰብ በነሶ ከብ የሚያመርተው ምርት ትልቅ ይሆናል፣ በነሶ የሚያገኘው ገቢ ትልቅ ይሆናል እና ልክ እንደዛ ሲሆን የመዋቅራዊ ሽግግር እንላለን። ከዝቅተኛ ምርታማነበት ካለበት አሰራር ወደ ከፍተኛ የምርት አማነት ወዳለበት አሰራር መሸጋገር ማለት ነው። ናው ላለፉት ሰላሳ አርባ አመት ኢትዮጵያ ውስጥ ስናይ ያ ሽግግር የለም። ለምሳሌ ዋናው መዋቅራዊ ሽግግር አመላካች ማንፋት ሽር የሚ የተፈበረከ እቃ የማምረት ድርሻው ከጠቅላላው ምርት ምን ያህል ነው ብለን ስናይ አምስት ፐርሰንት ነው። ላለፉት ሰላሳ አርባ አመት ምንም ሽግግር የለም ማለት ነው። ይቻላል። ይሄ ደግሞ ካልሆነ ወደ ከፍተኛ ምርታ ማነት አንሄድም። አንድ ሁለተኛ፣ የሰዎች ገቢ በከፍተኛ ሁኔታ አይጨምርም የግለሰቦች እሱ ደግሞ ካልጨምረ ወደ ድህነት ድህነቱ እየባሰ ነው የሚሄደው። ሶስተኛ ደግሞ በተለይ ወደ ውጭ የምንሸጠው አሁንም ዘጠና በመቶ እርሻው ላይ ነው ጥገኛ የሆነው። ለምሳሌ እንደ ኤዥያ ሀገሮች ወደ የተፈበረከ ብዙ የሰው ጉልበት የሚፈልግ እቃ ሞክረናል፣ ግን መሸጋገር አልቻለን። ስለዚህ እነዚህ ካልተፈቱ ችግሩ ይቀጥላል፣ ነው የኔ ነጥ መዋቅራዊ ሽግግር ካላመጣ። አድማጮች፣ የምጣኔ ሀብት ባለሙያው ዶክተር አለማየሁ ገዳ የጀመሩት ሙያዊ ትንታኔ አልተቋጨም። ሙሉ ቃለ መልሳቸውን በቅዳሜው ምሽት ዝግጅታችን እናቀርባለን። ለአሁኑ እንግዳችንን ዶክተር አለማየሁ ገዳንና ደረጀ ደስታን አመሰግናለሁ። እዚህ ስቱዲዮ ከገባን የደረሰን ተከታይ ዘገባ ህወሓት ዛሬ ያወጣው በተባለ እና አሁን ማምሻውን በደረሰን መግለጫ በአፋር ክልል ፕሬዚዳንት ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ያለው ላይ ከትላንት ማለዳ ጀምሮ ጥቃት መክፈቱን አስታውቋል። ሀብታሙ ስዩም የመግለጫውን አጭር ክፍል እንደሚከተለው ያቀርበዋል። ህወት ጥቃቱን የከፈተው የኤርትራ ቅጥረኞችን የመሳሰሉ ያላቸው ከእንግዲህ የአፋርና የትግራይ ህዝቦች ወንድማ ግንኙነት ስጋት እንዳይሆኑ ለማምከን ነው ብሏል። የጥቃቱን ዓላማ ህዋት ቀጥሎ ሲተነትን የጠላቶቻችንን ወታደራዊ አቅም ለማዳከም ከትግራይ አካባቢዎች ለማስወጣት በይዞታዎቻችን ላይ ጥቃት ለመሰንዘር እንደ መንደርደሪያ ሊጠቀሙባቸው ከሚችሉ በቅርብ ያሉ አካባቢዎች ለማራቅ ነው ብሏል። የትግራይ ጦር አፋር ውስጥ ለተራዘመ ጊዜ መቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ብሏል የህዋት መግለጫ መግለጫው፣ አክሎም በመቶዎች የሚቆጠሩ ንጹሐን ያላቸውን የትግራይ ተወላጆችና ለዘብተኛ ያላቸውን የአፋር ተወላጆች መልቀቁን የአፋር ክልል ፕሬዚደንትን በመቶዎች በሚቆጠሩ የትግራይ ተወላጆች ጭፍጨፋ ከሰዋል። ከአፋር ክልልና ከፌዴራል መንግስት እንዲሁም ከኤርትራ መንግስት የሚሰጡ ምላሾች ካሉ ለማግኘት ጥረት እያደረግን ነው። የተሟላ ዝርዝር ይዘን እንመለሳለን። ሀብታሙን አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ መጨረሻው ዝግጅት ነው የምናልፈው። በአማራ ክልል የሚገኙ ባለሀብቶች ህወሀት ተቆጣጥሯቸው በነበሩ አካባቢዎች በሚገኙ ድርጅቶቻቸው ላይ ተፈጽመዋል ካሉት ጉዳት አገግመው ወደ ስራ የሚመለሱ ዘንድ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። በአማራ ክልል ምስራቃዊ አካባቢ ቁጥራቸው 541 የሚደርስ ከባድ መካከለኛና ቀላል ኢንዱስትሪዎች ጉዳት እንደደረሰባቸው የክልሉ የመዋለ ነዋይ ኢንዱስትሪ ቢሮ አስታውቋል። በደሴ ከተማ በንብረታቸው ላይ ጉዳት ከደረሰባቸው ባለሀብቶች የአገልግሎት ሰጪ ዘርፍ ተቋማትና ባለድርሻ አካላት ጋር ከትላንት በስቲያ በተደረገ የምክክር መድረክ የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ ባስተላለፉ መልእክት የወደሙት ሀብቶችን መልሶ መተካት ሳይሆን ከነበረው በተሻለ እንዲቀጥሉ ማድረግ የመንግስት አቅጣጫ ተቀምጧል ብለዋል። መስፍን አራጌ ተከታትሎታል። አቶ መኮንን ብርሃኑ በሆቴል የንግድ ዘርፍ የተሰማሩ ባለሀብት ናቸው። ባለሀብቱ ኮምቦልቻ ከተማ ውስጥ ያስገነቡት ባለ አምስት ኮከብ ሆቴል የህወሀት ኃይሎች ወደ ከተማዋ መዝለቃቸውን ተከትሎ በደረሰበት ጉዳት ምክንያት ስራ እንዳቆመ ተናግረዋል። በአሁኑ ሰዓት ሆቴሉ ከተመረቀ ስምንት ወር አካባቢ ነው። ገና አዲስ ነው እና በፋይፍ ስታር ደረጃ ላይ ሙሉ ግንባታ ተደርጎ ስራ ጀምሮ ወደ መቶ አርባ ሰባት ሰራተኛ እንዲሁም የቤተሰብ ጋር ጠቅሎ ወደ መቶ ሀምሳ ሁለት ሰራተኛ የነበረበት ሆቴል ነው። ሁሉን ያሟላ ሆቴል ነበረ። ጥቅምት 20 ከገባ ጀምሮ እዛ በተቀምጦበት የተወሰነ ጊዜ መጨረሻ ሲወጣ ሙሉ በሙሉ በሚባል ደረጃ ላይ የሆቴሉን ንብረቶች አውድሟቸዋል። ሆቴሉን በባንክ ብድር እንዳስገነቡት የሚገልጹት አቶ መኮንን የተጎዱና የወደሙ ንብረቶችን ለማጽዳት ብቻ ከ15 ቀናት በላይ እንደወሰደባቸው ገልጸዋል። ስራውን የሰራሁት ከባንክ ብድር ነው በባንክ ብድር ነው እዚ ደረጃ ላይ የደረስኩት። ሆቴሉ መጀመሪያ ላይ ሲሰራ ሀያ ሁለት ብር አካባቢ በነበረበት ዶላር ጊዜ ስለነበረ በመቶ ሰማኒያ ሚሊየን ብር ነው በአሁኑ ሰዓት። ሆቴሉ ግን ከአራት መቶ እስከ አምስት መቶ ሚሊየን ብር ይወስዳል። በአሁኑ ሰዓት ግን ያ ሙሉ በሙሉ ወድሞ ቤቱ አያስገባ ለተመልካች፣ እንደው ያ ቤት ሆቴል ነው ለማለት ይከብድ ነበር። በአሁኑ ሰዓት ግን ራሴን በማጽናናት እኛ ንብረት ነው ያጣ ነው፣ ወንድሞቻችን ደግሞ ህይወታቸውን አጥተዋል። እሱን በእሱ በመጽናናት አሁን ቤቱን እያጸዳን ቀለም እየቀባን ወደ ድሮው እንትን ለመመለስ ባለኝ አቅም ጥረት እያረኩ ነው። መሰረቱን ኮምቦልቻ ያደረገው የአልመጅድ ትሬዲንግ ኃላፊነቱ የተወሰነ የግል ኩባንያም በህወሓት ኃይሎች ዘረፋና ውድመት ደርሶበታል ከሚባሉት የኢንቨስትመንት ዘርፎች አንዱ ነው። ከ200 ሚሊዮን ብር በላይ መነሻ ካፒታል የነበረውና ከ180 ለሚልቁ ሰዎች ቋሚና ጊዜያዊ ስራ ዕድል ፈጥሮ እንደነበር የሚናገሩት የኩባንያው ባለቤትና ስራ አስኪያጅ አብደላ መሐመድ ኩባንያቸው ጥራጥሬ፣ የቅባት እህሎችንና ቅመማ ቅመሞችን እሴት ጨምሮባቸው ለውጭ ገበያ ያቀርብ እንደነበረ ጠቁመዋል።

አሁን ግን በደረሰበት ዘረፋና ጥፋት ምክንያት ሙሉ በሙሉ ወድሟል፣ አገልግሎትም አቁሟል ብለዋል። በአመት እስከ ሰባት ሚሊዮን ዶላር ድረስ ደርሰን ነበር ኤክስፖርት የምናደርገው ማለት ነው። እነሱ የመጡት ምንድን ነው? እቺን በተለይ እኛን አካባቢ ለማውደም መብታል ቂም በቃ ምን እንደሆነ አይዶን ነው የሚወሎዝ እንዴት እንደተቀበላቸው እኛ ነው የምናውቀው። የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ በምስራቃዊ አማራ አካባቢዎች በደረሰው የኢንቨስትመንት ጉዳት ዙሪያ ትናንት በደሴ ከተማ ምክክር አድርጎ ነበር። የቢሮ ኃላፊው እንድሪስ አብዱ በህወሀት ኃይሎች ተፈጸመ ያሉት ዘረፋና ውድመት በተለይ የክልሉን ሕዝብ በኢኮኖሚ ለማዳከም ታስቦ የተደረገ እንደነበር ጠቁመዋል። በዋናነት የጥቃት ሰለባ የነበረው የኢንዱስትሪና ኢንቨስትመንት ተቋም አንዱ ነው። በዚህም በምስራቅ አማራ ሰፊ የኢንቨስትመንት ቀጠና አካባቢ ነው፣ ብዙ ኢንዱስትሪዎች ያሉበት ነው። የእርሻ ኢንቨስትመንትን በተመሳሳይ። ስለዚህ ከእርሻ ኢንቨስትመንት ማንኳያ ከ3ሺ ሄክታር በላይ የኢንቨስትመንት መሬቶች ወድመዋል። ሁለተኛ ከኢንዱስትሪዎቻችን ማኳያ የመካከለኛ ከፍተኛ እና አነስተኛ የሚባሉ ኢንዱስትሪዎች ከ541 በላይ ኢንዱስትሪዎች መውደባቸውን አሁን ያለው መረጃ ያሳያል። ይህ መረጃ እንግዲህ ቀጣይ የክልላችን መንግስት የአጥኚ ቡድን ስላቋቋመ ይህን መነሻ ተደርጎ ቁጥሩን ሊጨምር የሚችልበት ሁኔታ ይኖራል። ሁለተኛ አዳዲስ ኢንቨስትመንቶችን ባለፉት ወራት የመጣበት ሂደት የለም። ስለዚህ በዘርፉ ላይ የፈጠረው ጫና ቀላል አይደለም። ኢንዱስትሪዎቹ ላይ የደረሰው ዘረፋና ጉዳት በሚያቀርቡት ምርቶች፣ በሚያስገኙት የሀገር ውስጥ ገቢና የውጭ ምንዛሬ ብቻ ሳይሆን በሚያስተዳድሯቸው ሰራተኞች ላይ ቀጥተኛ ተጽዕኖ አሳድሯል ይላሉ። እንደ ቢሮ ኃላፊው ቋሚ የስራ እድል የነበራቸው ከ12 ሺህ በላይ ዜጎች ከስራቸው ተፈናቅለዋል። በሀገር ውስጥ ባለሀብቶችና በመንግስት በሚተዳደሩት ኢንዱስትሪና ፋብሪካዎች ላይ ብቻ ሳይሆን በክልሉ ኢንቨስት ባደረጉ የውጭ ባለሀብቶች ንብረት ላይ ጭምር ጥቃቶች ሌሎቹ መሰንዘራቸውን አልሸሸጉም። አቶ አንድሬስ ይሄ ሆን ተብሎ በተለይ የውጭ ኢንቨስትመንቱ እንቅፋት፣ ተግዳሮት እንዲሆን እና የውጭ ባለሀብቶች ወደ አካባቢ ወደ ቀጠናው እንዳይገቡ ሆን ተብሎ የተሰራ ተግባር ነው ብለን የምንወስደው ለዛም ነው የጦርነቱ ባህሪ መልከ ብዙ ነው ብለን የምንወስደው ኢኮኖሚያዊም አለው ፖለቲካዊም ነው ስነ ልቦናዊ ማህበራዊም ቀውሶችን አሳልፏል ብለን ስናስቀምጥ ብዙ በዚህ የሚገለጡ በተለይ ኮምቦልቻ አካባቢ ላይ ብዙ ችግሮች የደረሱበት ኢንዱስትሪዎች አሉ። በቻይና ባለሀብቶች ሀብቶች ኮምቦልቻ ውስጥ የተቋቋመው ኢትውድ የቺፕውድ ማምረቻ አስተርጓሚ ደጀን አለልኝ እንደተናገሩት ከሀገር ውስጥ አልፎ ከሰሜን ሰሜን ሱዳን ምርቶቹን ሲያቀርብ የነበረው ፋብሪካቸው በደረሰበት ውድመትና ዘረፋ ስራ ቆሟል። ሰራተኞቹም ስራ አጥ ለመሆን ተገደዋል። ድርጅታችን ለአካባቢ ማህበረሰብና ለሀገሪቱም ከፍተኛ የስራ እድል ፈጥሮ ነበር እንዲሁም ደግሞ ያው የውጭ ምንዛሬ በማስገኘ የሚል ደረጃ ኤክስፖርት ስታንዳርድ የሆኑ የተለያዩ የኤምዲፍ ወይም ችቡድ ምርቶችን በማምረት ምንዛሪዎችንም ለሀገር ያስገባ ነበረ። እና ያው በጉዳቱ ምክንያት በአሁኑ ሰዓት ለሀገር የሚያስገቡ ምንዛሬና ድርጅቱ ሲያስተዳድረው የነበረው የተለያዩ ሰራተኞች እንግዲህ በአሁኑ ሰዓት ስራ አጥ ሆነው ይገኛሉ ማለት ነው። የካፒታሉን አስር በመቶ የሚሆነውን ወድሟል። ከዛም በተጨማሪ ያው ቢያንስ ሁለት አመት ሶስት አመት ያገለግላሉ ተብሎ የተቀመጡ ስፔር ፓርቶችም ሙሉ በሙሉ ተወስደዋል። መውሰድ ያልቻሉትን ደግሞ ያው አውድመዋቸዋል ማለት ነው። ወደ መቶ አስራ ሁለት ሚሊዮን ብር በላይ ጉዳት አስከትሏል ማለት ነው። የክልሉ ኢንቨስትመንት ኢንዱስትሪ ቢሮ ኃላፊ በምስራቃዊው የአማራ አካባቢዎች ጉዳት ደርሶባቸዋል ካሏቸው 541 ከፍተኛ መካከለኛና አነስተኛ ኢንዱስትሪዎች ውስጥ ስልሳ የሚደርሱት ስራ መጀመራቸውን ጠቁመው የደረሰውን ጉዳት መጠንና መልሶ ለማቋቋም የሚያስፈልጉ ድጋፎችን በተመለከተ ግን በክልሉ የሚገኙ ዩኒቨርሲቲዎች የጀመሩት ጥናት ሲጠናቀቅ በዝርዝር ይፋ ይደረጋል ብለዋል። የፌዴራል የክልሉና የአካባቢው ተቋማት የሚያደርጉትን ክት ምክትል ያደነቁት አብደላ መሐመድ ደግሞ ካሉበት ችግር ለመውጣት የፋይናንስ አሰራሮችን እስከ ማሻሻል የሚደርስ ድጋፍ እንደሚያስፈልግ አመልክተዋል። በተለይ በኢንዱስትሪ ሚኒስቴር አሁን ጥሩ ሰፖርት እያደረግል ነው፣ እየተከታተሉ ነው። መስተዳደሩም ኢንቨስትሜንት ቢሮም በተለይ በዚህ በአማራ ክልል ያለው በቅርበት እየተከታተሉ እያገዙ ነው። ግን ምልህ ቶሎ አክሽን ውስጥ እንድገባኘም ወደ ስራ ቶሎ እንድንመለስ ፈጠን ያለ ድጋፍ ያስፈልጋል። አንደኛ ፋይናንሽል ሰፖርት፣ ሁለተኛ ወርኪንግ ካፒታል፣ ሶስተኛ ደግሞ ይሄ የፎይታ ጊዜዎች ለአንዳንዱ ወለድ ያለበት አለ። እነዛን መሰረዝ የብድር ጊዜ ይሄ ሪስትራክት ማድረግ የፎይታ ጊዜ ማለት ነው፣ ብድሮቹን የማራዘብ እነዛ እንደዚህ አይነት ላይ ቶሎ አክሽን ካልተወሰደ የኢንዱስትሪ ሚኒስቴር ሚኒስትሩ መላኩ አለበል ከድጋፍ ጋር ተያይዘው ለተነሱት ጥያቄዎች ተቋማቸው በጥናት ላይ የተመሰረተ ምላሽ እንደሚሰጥ አረጋግጠው በጥናት ወቅት ግን የተጋነነና የሌለ ጉዳት እንዳይመዘገብ ጥንቃቄ ያስፈልጋል፣ ለዚህም ባለሀብቱ ተባባሪ መሆን ይገባዋል ሲሉ ጠይቀዋል። እነዚህን ኢንዱስትሪዎች ወደ ስራ ለማስገባት ከመንግስት የሚያስፈልጉ ድጋፎች ምንድን ናቸው የሚለውም በሚኒስቴር መስሪያ ቤታችን በኩል ተለይቷል። የመስሪያ ካፒታል የሚያስፈልጋቸው ምን ያህል ናቸው የውጭ ምንዛሪ የሚያስፈልጋቸው ምን ያህል ናቸው? የግብር ፎይታ ከታክስ እና ከቅረጥ ነጻ ቁሳቁሶቹን ማስገባት ያለባቸው የትኞቹ ናቸው የሚለው በዝርዝር ጥናት ተደርጓል። ይሄ በፌዴራል ደረጃ ለተቋቋመው ኮሚቴ ቀርቧል። በኮሚቴ ደረጃ እየታየ ነው። ክልሉ ርዕሰ መስተዳደር ዶክተር ይልቃል ከፋለ በበኩላቸው የደረሱት ችግሮች ያስከተሉት ቁሳዊና ስነ ልቦናዊ ጉዳት እየከፋ እንደሆነ ዘርዝረዋል። ወገኖቻችን ተገለዋል ተፈናቅለዋል። በራብ እንዲያልቁ ተደርጓል። በመድኃኒት እና በሕክምና ጦት በበሽታ እንዲሞቱ ተደርጓል። ሀብትና ንብረታቸው ተዘርፏል፣ ወድሟል። እነዚህ የማይረሱ በደሎችና ወንጀሎች ናቸው። በመሆኑም የሕዝባችን ልብ በጥልቀት ተሰብሯል፣ ስነ ልቦናው ተጎድቷል። ሆኖም ግን ጉዳታችን በመዘርዘር እና በየጊዜው በመጮህ ሳይሆን ይህን ጉዳይ በቁጭት በመውሰድ እንደገና የወደመው ንብረታችን በትብብር ለመተካት የወደመው ህንጻችን በትብብር ለመገንባት መነሳት አለብን። ርዕሰ መስተዳድሩ ክልሉን ከዳግም ወረራ ለመታደግ እና የህዝቡን ሰላም ለማረጋገጥ የተፈናቀሉ የህብረተሰብ ክፍሎችን መልሶ ለማቋቋም እና የኑሮ ውድነቱን ለማሻሻል ክልሉ ከፌዴራሉ መንግስት ጋር በመተባበር ስራዎችን እየሰራ መሆኑን አስታውቀዋል። የወደሙትን ሀብቶች መልሶ መተካት ሳይሆን ከነበረው የተሻለ አድርጎ እንዲቀጥሉ የማድረግ መንግስታዊ አቅጣጫ መቀመጡንም አያይዘው ጠቁመዋል። በደሴው አይጠየፍ ቤተ መንግስት አዳራሽ ትናንት በተካሄደው ውይይት ላይ የመድህን ኩባንያዎች፣ የገንዘብ ተቋማት፣ ከፍተኛ የመንግስት አመራሮችና ሚኒስትሮች፣ ባለሀብቶች እየተገኙ ሲሆን የወደሙና የተዘረፉ ተቋማትን መልሶ ለመገንባት በሚደረገው ጥረት የበኩላቸውን እንደሚወጡ አረጋግጠዋል። የአሜሪካ ድምጽ ሬዲዮ ደጋግሞ እንደዘገበው በምስራቃዊው የአማራ አካባቢዎች የህወሀት ኃይሎች አደረሱት ስለተባለው የንብረት ዘረፋና ወድመት አሁን የትግራይ ክልልን በማስተዳደር ላይ የሚገኘው አካል በግልጽ ያለው ነገር የለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ አመሰግናለሁ። መስፍን አድማጮች፣ የዚህ ግድም ጥቂት ደቂቃዎች አግኝተናል። ለነገ ምሽት የፕሮግራም ማሳሰቢያ ኢትዮጵያውያን በአሜሪካ በነገው ምሽት። ባለፈው አርብ የዋሽንግተንና አካባቢው አገረ ስብከት ስር ያሉ ምዕመናንና አስር ቤተ ክርስቲያናት በኢትዮጵያ ባለው ጦርነት ተጎጂ ለሆኑ ኢትዮጵያውያን የገንዘብ አስተዋጽኦ አድርገዋል። በድምሩ 34667 ዶላር ገቢ አድርገናል፣ ለዚሁ ለመልሶ ማቋቋሙ የሚውል ይህን ያሉን የአገረ ስብከቱ ሊቀ ጳጳስ ብጹሕ አቡነ ፋኑኤል ይህ በአይዞን በኩል ብቻ አንድ ላይ ተሰብስቦ የተሰጠ ነው እንጂ ቤተ ክርስቲያናቱ ለየብቻቸው ከ500 ዶላር በላይ ልከዋል ይላሉ። ኮቪድ-19 በበዓለ ጥምቀቱም ሆነ በገንዘብ አሰባሰቡ ላይ ያሳደረውንም ተጽዕኖ ገልጸዋል። በነገው ምሽት ይጠብቁን። የአሜሪካ ድምፅ አሁን በነገው ምሽት ደረጀ ያስተዋወቀንን ኢትዮጵያውያን በአሜሪካን ጨምሮ የተለያዩ ቅንብሮችና ዘገባዎች ይጠብቋችኋል። አድማጮች ታዲያ የእናንተን ተሳትፎ የሚጋብዝ ከዚህ ቀደም በንቃት ተሳትፉበት የነበረው የአድማጮች የአስተያየት መድረክ በተሻለ ጥራት ከእናንተ በሚቀርቡ ሚዛናዊ በሆኑና ለሬዲዮ ደረጃም አቀራረብም ተስማሚ በሆነ የምታደርሱን አስተያየቶች እናቀርባለን። የስልክ ቁጥራችን ላስታውሳችሁ፣ 202 2059942 የውስጥ መስመር 14 ነው። ሆርን አት ቪኒውስ ዳት ካም በሚል በኢሜይል እየላካችሁልንም እናስተናግዳለን። ሰሞኑን የደረሱን በርካታ አስተያየቶቻችሁ አሉ። እነሱን ጨምረን የእናንተን አስተያየቶች ተገቢውን ስፍራ ሰተን በንቃት የምትሳተፉበትን የአድማጮች መድረክ በየዕለቱ እናስተናግዳለን። ለምሽቱ ያልነው ልናገባድድ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት በየቀኑ ከምሽት ሰዓት ጀምሮ የሚያስተላልፈውን የዕለተ ማክሰኞ ምሽት ዝግጅታችንን እዚህ ላይ ያበቃል። ነገ ረቡዕ ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። ያስተናገድኳችሁ አሉላ ከበደ፣ አቀናባሪው ኤልያስ አስማረ ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ሰላም፣ ጤና አደሩ።